የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች የዛሬ ማክሰኞ ህዳር 23 2012 ዓ ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምፅ ስቱዲዮ ዋሽንግተን ዲሲ ጀምረናል። የኢህአዴግ አባልና አጋር ድርጅቶች ብልጽግናን ለመቀላቀል በወሰኑበት ስብሰባ ላይ ምርጫ ቦርድ ተገኝቷል። በአጠቃላይ ከአራት ላይ ተገኝቷል ፓርቲ ላይ ተገኝቷል። ሌሎች ውስጥ ላይ የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል። ምን ላይ ሰጥተዋል። ቆየት ብለን ይዘናቸውን እንመለሳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመን እና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው። ከመደበኛ የባንክ ስርዓት ወጣ ያለ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። የአንዱ የፋይናንስ ተቋም መስራች የሆኑትን አቶ ሙከሚል በድሩን የሰማ ናቸው። አብረን ያመሻል እስከ ዝግጅታችን ማብቂያ አብራችሁን ቆዩ ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ አብረናሹ የምናመሸው ጽዮን ግርማና ሀብታሙ ስዩም ነን በቅድሚያ አጫጭር ዜናዎች እናሰማችኋለን አብራችሁ ነው የሱዳን ሽግግር መንግስት የተወሰኑ የሴቶች አለባበሶችና የአልኮል መጠጥ መጠጣትን የሚከለክለውን የቁጥጥር ሕግ ሰርዞታል። የቀድሞውን ገዢ ፓርቲን በማፍረስ የሀገሪቱ አፍቃሪ ዲሞክራሲ ተቃውሞ ሰልፈኞች ያቀረቧቸውን ሁለት ዋና ዋና ጥያቄዎች አከናውነዋል። የሱዳኑ የፍትህ ሚኒስተር ነስረዲን አብዱል ባሪ በሰጡት ቃል ባለፈው አርብ የህዝባዊ ስነ ሥርዓት ህጉን ለመሰረዝ ብሔራዊ ኮንግረስ ፓርቲ እንዲፈርስ የተሰጠው ድምፅ ለሱዳን አብዮት ትልቅ ድል ነው ብለዋል። በህዝባዊ ስነ ሥርዓት ደንቡ በርካታ ቤተሰቦች ተደብድበዋል፣ ተዋክበዋል፣ የታሰሩም አሉ ብለዋል። በደቡባዊና ምስራቃዊ አፍሪካ በብዙ ሚሊዮኖች የተቆጠረ ህዝብ አጣዳፊ የምግብ ዋስትና ችግር የተደቀነበት መሆኑን የዚህም ተግዳሮት ከፊል ምክንያቱ የአየር ንብረት ለውጥ መሆኑን ሕጻናት አድን የተባለው ግብረሰናይ ድርጅት አስገነዘበ። ለችግሩ ከተጋለጡት ግማሹን አሀዝ የሚይዙት ልጆች መሆናቸውንም አክሎ ገልጿል። ድርጅቱ አካባቢዎቹ በቅርብ ዓመታት በከባድ አውሎ ንፋስና ጎርፎች እንዲሁም በድርቅ በተደጋጋሚ የተመቱ ሲሆን በእነዚህ አካባቢዎች የአየር ግለቱ ከሌሎች የዓለም አካባቢዎች በፈጠነ መልኩ እየጨመረ መሆኑን ሳይንቲስቶችም ይናገራሉ። ይህ የአውሮፓውያን 2019 ዓ ም በሁለቱ የአፍሪካ አካባቢዎች የአየር ንብረት ቀውስ በከባድ ውድመት ያደረሰበት ተብሎ የሚታወስ እንደሚሆን የተናገሩት የህጻናት አድን ድርጅቱ የዓለም አቀፍ የሰብአዊ ጉዳዮች ዳይሬክተር ጋብሪኤላ ዋጅማን በአህጉሪቱ ቢያንስ 33 ሚሊዮን ህዝብ ለአጣዳፊ የምግብ ችግር ተጋል ተሰጧል ብለዋል። በየአመቱ ህዳር 23 ቀን የሚከበረው የዓለም አቀፍ የአካል ጉዳተኞች ቀን በኢትዮጵያን ተከብሮ ውሏል። የዘንድሮ የአካል ጉዳተኞች ቀን ትኩረትም የ2030 ዓለም አቀፍ የአካል ጉዳተኞች መሪነት የተባበሩት መንግስታት የሁለት ሺ ሰላሳ የልማት ግቦች እናሳካለን የሚል ነበረ። ይህንውን ለማድረግ ዓላማችን ብዙ ስራ ይጠብቃታል ሀገራችን ኢትዮጵያም አካል ጉዳተኞችን ወደ መሪነት በማምጣት የአካል ጉዳተኞች ጥያቄዎች የሚመለሱበት መንገድ ማመቻቸት ይጠበቅባታል ያሉ ያሉት ደግሞ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር ፕሬዚዳንት አቶ ተሰማ ሰብሰቤ ናቸው። ማህበራችን ዛሬ ቀኑን አስበውሏል። ብዙ ነገሮች በኢትዮጵያ ውስጥ

በሌላ ዜና በኢትዮጵያ የመከላከያ ሚኒስትር አቶ ለማ መገርሳ የተመራ ከፍተኛ የመንግስት ልዑካን ቡድን ዛሬ ከአሜሪካ ወታደራዊ አመራሮች ጋር ውይይት ማድረጉን አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል። የኢትዮጵያ ፌዴራላዊ መንግስት የጦር ኃይሎች ኢታማዦር ሹም ጀነራል አደም መሐመድ የተገኙበትን የልኡካን ቡድን ከትላንት ጀምሮ በአሜሪካ ጉብኝት ማድረግ ላይ እንደሚገኝ ይታወቃል። ዛሬ በሁለቱ ወገኖች መካከል የተደረገው ውይይት የጋራ መከላከያ ትብብር ላይ የተኮረ መሆኑን በአሜሪካ የሚገኙት አምባሳደር ፍጹም አረጋ በትዊተር ገጻቸው ላይ አስፍረዋል። አድማጮቻችን ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻገራለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ወደ ቀዳሚው ርዕሳችን እንሻገር። ለዛሬ በቀዳሚነት ወደ እናንተ ይዘን የመጣነው የጋቢና ማጣሪያ ፕሮግራምን ነው። ብልጽግና ፓርቲን ለመቀላቀል ውሳኔ ያሳለፉ የኢህአዲግ አባልና አጋር ድርጅቶች ያደረጉትን ስብሰባ አዲሱ የምርጫ አዋጅ በሚጠይቀው መሰረት እየተከናወኑ እንደሆነ ቦርዱ የተከናወኑ እንደሆነ ምርጫ ቦርድን ጠይቀናል። ጽዮን ግርማ ዝርዝር አላት። የኢትዮጵያ ብሔራዊ ምርጫ ቦርድ አዲስ በወጣው አዋጅ መሰረት ማንኛውም በዚህ አዋጅ የተመዘገበ የፖለቲካ ፓርቲ የአባሎቱን ብዛት፣ የጾታ ስብጥር፣ የእድሜ ሁኔታና የመኖሪያ ቦታ የሚያሳይ አመታዊ ሪፖርት የማቅረብ ቦርዱ ሲጠይቅ በሕጉ መሰረት የሚፈለገው ዝቅተኛ የአባላት ቁጥርና ሌሎች ተያያዥነት ያላቸውን መስፈርቶች ተሟልተው መገኘታቸውን የሚያረጋግጥ ሰነድ ማቅረብ ግንባር ለመፍጠር ወይም ለመዋሃድ ወይም ለመቀናጀት የሚደረጉ ስብሰባዎች ሲኖሩ ቦርዱ በስብሰባው ላይ እንዲገኝ ቢያንስ ከሰላሳ ቀናት በፊት የማሳወቅ በዚህ አዋጅ መሰረትም በየአመቱ ወይም ቦርዱ በሚወስነው ጊዜ ፓርቲው እንደየአግባብነቱ በኦዲተር ወይም በሂሳብ ባለሙያ የተረጋገጠና የሀብትና የእዳ መግለጫ ወይም ደግሞ በፓርቲው መሪ ፊርማ ለቦርዱ የጽሁፍ ሪፖርት ማቅረብ ግዴታ አለበት ይላል። ሰሞኑን ለመዋሃድ። የኢህአዴግ አባል ድርጅቶችና አጋር ድርጅቶች በአንድ ላይ ሆነው ስምንቱ ከህወሀት በስተቀረ በወሰኑበት ስብሰባ ላይ ቦርዱ በዚህ መሰረት ተገኝቶ ታዝቧል ወይ ስንል የምርጫ ቦርድ ኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን ጠይቀናል። ያው ቀኑ የተቀመጠው ሰላሳ ቀን የሚኛ ቦርዱ ግን እንዳያበዛ ምክንያት እንዳያበዛ ነው ላለመገኘት በየስብሰባዎቹ ማለት ነው ስለዚህ ወቢል ከዘረንብ አካውንታብል ለማድረግ ነው የተቀመጠው። ዞሮ ዞሮ ግን ስለዚህ በዚህ መሰረት አሁን የብልጽግና ፓርቲ ለመመስረት በተደረጉ ጉባኤዎች ላይ ቦርዱ ተገኝቷል። ልክ ነው፣ ተገኝቷል። የትኞቹ የትኞቹ ላይ ተገኝቷል? በአጠቃላይ ከአራቱ ላይ ተገኝቷል። ኦሮሞ ዴሞክራቲክ ፓርቲ ላይ ተገኝቷል። የአማራ ዴሞክራቲክ ፓርቲ ላይ ተገኝቷል። የሕዝቦች ፓርቲ ላይ ተገኝቷል። በህዱ ላይ ከኢትዮጵያ የሱማሊ ፓርቲ ያልተገኘባቸው አሉ። ያልተገኘባቸው ማለት የቀሩት አራት ናቸው። ስለዚህ እነሱ ያልተገኘባቸውን እንዴት ነው የሚያደርገው ቦርዱ? ምንም አያደርግም። ስለዚህ እነሱ ውጤታቸውን የጠቅላላ ጉባኤቸውን ውጤት ጽፈው ሲመጡ እና ለቦርዱ ሲያስገቡ እንግዲህ ጠቅላላ ጉባኤ ላይ የመገኘት ጥቅሙ ኮንቴስት ከተደረገ ለምሳሌ

አሁን ቦርዱ በዚህ ብልጽግና ፓርቲን በተመለከተ የደረሰው እንዲዋሀድ እንዲመዘገብ፣ ወይም ደግሞ የሄደበትን ሂደት ለቦርዱ የማሳወቅ ግዴታ አለበት። ካለበትስ ያሳወቀው ነገር አለ? በአሁን ሰዓት ቦርዱ ይሄን ጉዳይ የሚያውቀው በምን ደረጃ ነው? ሂደቱ ምንድን ነው? እያንዳንዳቸው ፓርቲ ስጥ የራሳቸው ስላሉ ያንን ውሰነቸው ለቦርዱ ያሳውቃሉ፣ በጋራ የወሰኑትን ውሳኔ ያሳውቃሉ ማለት ነው። ወይም ለመረጃ ወስነናል ለ ስለዚህ የሚጠበቀው እንግዲህ አሁን እያንዳንዳቸው በተናጠል ለቦርዱ ማሳወቅ አለባቸው ከዛ ደግሞ ተጋራሪ ምሳሌ ደግሞ አንድ ላይ አድርገው ለቦርዱ ማሳወቅ አለባት። ሁለት መስጠት ሆነ። ያ ማለት እንግዲህ አንድ ላይ ብለው አላቀረቡም። ፓርቲ ጥያቄ ፓርቲዎቹ ያቀረቡት ነገር አለ። በተናጠል ያቅርቧል። ስለዚህ የሆነ ይመረምራል ይመረምርና

የኢትዮጵያ ምርጫ ቦርድ ቃል አቀባይ የሆኑትን ወይዘሮ ሶሊያና ሽመልስ እናመሰግናለን። በማዳመጥ ላይ የምትገኙት ሀብታም አጋባህ አት እንዲህ ወይዘሪት እኮ ነው ወይዘሪት እኮ ወይዘሪት ነው ያልኩኝ አይደለ? ይቅርታ ወይዘሮ ካልኩኝ፣ ወይዘሪት ሶሊያና ሽመልስን በጣም እናመሰግናለን። ወደ ቀጣዩ ዘገባችን እለፍ። ከመደበኛው የባንክ ስርዓት ስወጣ ያለ የተለየ አሰራር ያላቸው የፋይናንስ ተቋማት ኢትዮጵያ ውስጥ ለመንቀሳቀስ እየሞከሩ ነው። ከነዚህ መካከል ወለድ አልባ ቁጠባና ብድርን የሚያበረታቱ እስላማዊ የፋይናንስ ተቋማት ይገኛሉ። ለመሆኑ የእነዚህ ተቋማት እንቅስቃሴ ለኢትዮጵያ ምጣኔ ሀብት ምን እርባና አለው? ሀብታሙ ስዩም በቅርቡ ሂጅራ የተሰኘ ባንክ ለመቋቋም በተጠራ ኮንፈረንስ ላይ ተገኝቶ በመሰል ጉዳዮች ላይ ተጫውቷል። እንደሚከተለው ይሰማል። የዛሬ 114 ዓመት ገደማ ኢትዮጵያ የመጀመሪያውን ባንክ መክፈቷ የሀገሪቱን የዘመናዊ ባንክ ምዕራፍ ገላጭ ተደርጎ በብዙሃን ዘንድ ይታመናል። ሆኖም የኢትዮጵያ የባንክ ስርዓት የዕድሜውን ያክል ስለመዘመኑ፣ አማራጮችን ስለማቅረቡ የሚጠራጠሩ ጥቂቶች አይደሉም። በዕድሜያቸው የመንግስታትን መለወጥ ለማየት የቻሉት የሃይማኖት አባት ሼክ ካሊድ ዑመር የመንግስታት ጣልቃ ገብነትና ከልካይ ህጎች የተውትን ጎታሽ ተጽዕኖ ያስታውሳሉ። በደርግ ጊዜ ኢኮኖሚያችን በዳዴ እንኳን ባትለው እንደ እባብ በምድር ላይ የሚንፏቀቅ ኢኮኖሚ ሲስተም ነበረ። የሶሻሊስት ሲስተም የግል ባለሀብቶችን የሚያበረታታ ባለመሆኑ ኢኮኖሚ ወደፊት የሚሄድ አልነበረም እና እግር አልባ ነበረች ኢትዮጵያ በዛን ጊዜ ከዛ በኋላ በኋላ እንግዲህ የመጣው ህወሓት መሪ የሆነው ኢህአዲግ ቅይጥ ኢኮኖሚ አይነት ነገር፣ አብዮታዊ ዲሞክራሲ ብሎ መጥቶ ያለው ኢኮኖሚ ደግሞ ባንኮች በትራዲሽናል በኮንቬንሽናል ባንኮች በሌሎች ዓለም ላይ በሚጠቀሙት የባንኪንግ ሲስተም ትሄድ ነበር እና ሙስሊሞች ደግሞ በእምነታቸው በወለድ ጋር እንትን ማድ ትራንዛክሽን ማድረግ ወይም ደግሞ ገንዘብ ልውውጥ ማድረግ ከፍተኛ የሚባሉ ወንጀሎች ውስጥ የተካተተ በመሆኑ ሙስሊሞች በዛ ጉዳይ ላይ ሙሉ ለሙሉ ማለት ይቻላል አልተሳተፉም፣ ከገበሬ ጀምሮ እስከ ነጋዴው ድረስ። ይህንን አማራጭ የመሻት ጥያቄ ጠቅላይ ሚኒስተር መለስ ዜናዊ ሀገሪቱን በሚያስተዳድሩበት ዘመን ቀርቦ እንደነበር የሚያነሱት ሼክ ካሊድ ኡመር መጀመሪያ ላይ መግባባት የነበረበት ጉዳይ የኋላ የኋላ ሳይሰምር መቅረቱን ያስታውሳሉ። ከዓመታት በኋላ ግን ዳግም ተስፋ ሰጪ ነገር እንደመጣም ያውሳሉ። ከአስራ ሁለት ዓመት በኋላ እንደገና እንግዲህ የዘምዘም ባንክ በዛን ጊዜ ይሁንታ አግኝቶ እንትን ያለው አሁን ወደ ገበያ መጥተዋል። አሁን ይሄ አማራጭ መምጣቱ ከፊሉን ወይም ግማሹን የኢትዮጵያን አካል የሙስሊሙን ማህበረሰብ በዚህ ኢኮኖሚ ውስጥ አካተተ በመሆኑ ኢትዮጵያ በሁለት እግሯ ቆማ የምትሄድበት ሲስተም ደርሷል ማለት ነው። ተስፋ ሰጪውን ምዕራፍ ለመጠቀም እንቅስቃሴውን ከጀመሩት መካከል አንዱ ሂጅራ ባንክ ነው። በዚህ ሰሞን ስለ አላማውና አሰራሩ በዋሽንግተን ዲሲ ለሚኖሩ ኢትዮጵያን ለማስረዳት በጠራው ኮንፈረንስ ላይ ያገኟቸው ከባንኩ መስራቾች መካከል አንድዱ የሆኑት ኡስታዝ አቡበከር አህመድ መሰል የፋይናንስ ተቋማት ለኢትዮጵያውያን ያላቸውን ፋይዳዎች ያስረዳሉ። ከወለድ ነጻ የባንክ ስርዓት የሚያደርጋቸው የራሱ የሆነ የተለዩ የኢንቨስትመንት አማራጮች አሉት። ይሄ ሙዳረባ፣ ሙራባሃ፣ ሙሻረካ የሚባሉ እኩል የኢንቨስትመንት አካል ሆኖ ነው ባንኩ የሚመጣው። ኢንቨስት ያደርጋል፣ ትርፍና ኪሳራን ይጋራል፣ ስራ ፈጠራን ያበረታታል። አዳዲስ ስራ ያላቸው ሀሳብ ያላቸውን ሰዎች ስራቸውን በመመልከትና በማየት እነሱ የሚያስፈልጋቸውን ነገር ኢንቨስት በማድረግ ከወለዱ ነጻ በሆነ መልኩ እኩል ሊጋሩት የሚችሉት ትርፍና ኪሳራም ካለ የጋራ የሆነ ኃላፊነት ሊወስድ የሚችልበትን መሰረት የያዘ ነገር ነው። እንግዲህ የሚሰራውና አገሪቱ ላይ እንግዲህ ከፍተኛ ትርፍ አላቸው ተብሎ ከሚታሰቡ ነው። የዘንድሮውን የትርፍ ሂደት ብንመለከተው ባንኮች ያተረፉት እነዚህ ኮንቬንሽናል ባንኮች 32 ቢሊዮን ብር ትርፍ አትርፈዋል። ባለፉት የተወሰኑ ሁለት አመታቶች ቀደም ብለህ ብታይ ከ21 ቢሊዮን ብር በላይ ትርፍ ተገኝቷል። እነዚህን የሚጠቀሙት የተወሰኑ የማህበረሰብ አካል ብቻ ናቸው። ሌላው ዜጋ እንደ ዜጋ ያልተሳተፈበት፣ እድገቱን ብልጽግናውን ያላገኘበት ተጨባጭ ነው። ባለቤት ሊሆንበት እድል መፍጠር ነው። ይሄ ያ ወለድን የሚፈራና የማይቀርብ ገንዘቡን እንዲሁ ከባንክ ውጭ ያደረገ ማህበረሰብ አካል ወደ ኢኮኖሚው ወደ ሀገሪቱ የሆነ ኢኮኖሚ መስመር ውስጥ ያንን ገንዘብ እንዲያወጣ ከዚያ ደግሞ ከትርፉ ተጋሪ መሆን የሚችልባቸውን እንዳገር ከዚህ ትልቅ የሆነ ኢኮኖሚ ዘርፍ ላይ የሚገኘውን ጥቅም እንደ እንደዜጋ ሊጋራ የሚችልበትን እድል መፍጠር ነው። ከሀገር ውጭ የሚኖሩ ኢትዮጵያውያን በሀገር ውስጥ የፋይናንስ ተቋማት አገልግሎቶች ውስጥ የተፈለገውን ያክል አለመንቀሳቀሳቸው በተለያዩ ጊዜያት ተነስተዋል። ለዚህም የተለያዩ ምክንያቶችን የሚያነሱት የሂጅራ ባንክ የፕሮጀክት ማኔጀርና የአደረጃጀት ምክትል ሰብሳቢ አቶ ሙከሚል በድሩ ተቋማቸው በውጭ የሚኖሩ ኢትዮጵያውያን በሀገር ውስጥ የፋይናንስ እንቅስቃሴ ውስጥ እንዲሳተፉ ለማድረግ የወጠነውን አጋርተውናል። በሕግ መቀየር እና በመሳሰሉ መንገዶች ዲያስፖራው በተገቢው መንገድ የፋይናንስ ኢንዱስትሪ ውስጥ እንዳይሳተፍ የተደረገበት ሁኔታ ወይም የነበረውንም ትንሽ ተሳትፎ ሙሉ በሙሉ የማቋረጥ ሂደት ነበሩ። ያንን በመከልከል ሰ እንደ ሂጅራ ባንክ ያንን ጠንቅቀን እንረዳለን። አሁንም ዋሽንግተን ላይ የተገኘንበት ዋነኛ ምክንያት ዲያስፖራው በፋይናንስ ሴክተሩ ላይ ያለውን መተማመን እና ከፋይናንስ ሴክተሩ ማግኘት ያለበትን ጥቅም ለሀገርም ጠቅሞ ራሱን መጠቀም የሚችልበትን የግንዛቤ ማስጨበጫ ፕሮግራም ለማድረግ ነው እዚህ ዋሽንግተን የተገኘ ነው። ስለዚህ ይህና መሰል የግንዛቤ ማስጨበጫ ፕሮግራሞች የሚቀጥሉ ይሆናል። በተለያየ መንገድ ሶሻል ሚዲያን በመጠቀም በአካልም በመምጣት ከጊዜ ወደ ጊዜ መሻሻል እንዲኖር የራሳችንን አስተዋጽኦ እናደርጋለን። እንደ ባንክ አጠቃላይ ደግሞ ኢንዱስትሪ ውስጥ እንዳለ አንድ ተጫዋች፣ ኢንዱስትሪ ውስጥ ያሉ ሙሉ ተጫዋቾችን በማንቀሳቀስ ዲያስፖራ ላይ የተሻለ ኮንፊደንስ ለመፍጠር እንሰራለን። እንግዲህ እንደ ሂጅራ ባንክ በተለያየ መንገድ ከዲያስፖራ ኮሚኒቲው ጋር መስራት እንፈልጋለን ለሚል ሶሻል ቤኔፊት ወይም እኛንም ተጠቅመን ዲያስፖራ ኮሚኒቲውንም በመጥቀም አንደኛው እንግዲህ ዲያስፖራውን የባንክ ባለቤት ማድረግ ነው። ያው ባለፈው በነበረ እንግዲህ ተከልክሎ ነበር ዲያስፖራው ቀጥታ የፋይናንስ ኢንዱስትሪ ውስጥ በተለይ ባንክ ውስጥ ኢንቨስት ማድረግ አሁን ያገዳ ተነስቷል። ስለዚህ ሂጅራ ባንክ ውስጥ ያለውን ተሳትፎ በባለቤትነትና ኢንቨስት በማድረግ እንዲሳተፍ እንፈልጋለን። ሌላኛውና ዋናው ትልቁ ካለን የአካሄድና የአሰራር ሁኔታ በመነሳት ደግሞ ከባንኩ ጋር ተቀራርበው ኢንቨስትመንት ውስጥ የመሳተፍ ሂደት ውስጥ እንዲገቡ እንፈልጋለን። ይህንን መድረክ በንግግር የከፈቱት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ መሰለ የፋይናንስ ተቋማት ማበብ ለኢትዮጵያ ምጣኔ ሀብት የሚኖረውን እርባና ባነሱበት ንግግራቸው የኢትዮጵያ መንግስት በውጭ የሚኖሩ ኢትዮጵያንን አሳታፊነት የሚጨምር የኢንቨስትመንት ህግ በማሰናዳት ላይ ስለመሆኑ ተናግረዋል። ኢንቨስትመንት ህጉ በመሻሻል ነው የሚለው ለምሳሌ እስካሁን ከዚህ በተደረገው ለውጥ በቴሌኮም ላይ ተወዳዳሪ መሆን እንዲችሉ ሸን መሆን እንዲችሉ የውጭ ባለሀብቶች ወደ ሽርክና የሚገቡበት ሁኔታ ተከፍቷል። ከፕራይቬታይዜሽን በተጨማሪ ማለት ነው። ቴሌኮም ሴክተሩ በዙሪያ የሚመጣቸው ብዙ ድሮች አሉ ማለት ነው። ሌሎች የውጭ ባለሀብቶች ክፍት ያልነበሩ የስራ መስኮች በኢንቨስትመንት ህጉ ላይ ከወለድ ነጻ በመባል የሚታወቀውን የባንክ አገልግሎት የኢትዮጵያ ንግድ ባንክን የመሰሉ መደበኛ ባንኮች እንደ አንድ ዘርፍ ከቅርብ ጊዜያት ወዲህ መጀመራቸው ይታወቃል። ሂጅራ ባንክን የመሰሉ አገልግሎታቸውን ሲያስረዱ አገልግሎቱ የእስልምና እምነት ተከታዮችን ብቻ የሚመለከት ነው ወይ ብሎ መጠየቅ አይቀሬ ነው። በዚህ ዝግጅት ላይ ያገኟቸው የሰላም ፋውንዴሽኑ ኡስታዝ ጀማል በሽር በዚህ ጉዳይ ላይ ይህንን ብለውኛል። በበኩሌ በአሁኑ ሰዓት ባለው ኢንፎርሜሽን ለምሳሌ ዘምዘም ባንክ አለ። እንደዚሁም አሁን እየመጡ ያሉ ሂጅራ፣ ነጃሽ፣ ሌሎችም ባንኮች አሉ። መስራቾቹም እንደሚያውጁት ሁልጊዜም ምንም አይነት ገደብ የለም፣ ማንኛውም ሰው መሳተፍ ይችላል። አንድ ይሄ ነው። ሌላው በኢስላሚክ ባክግራውንዱ ራሱ ቅድም እንደጠቀስኩት ከመነሻው ሪባ ወይም ይሄ ወለድ የሚባለውን ነገር በሚከለክልበት ወቅት እስልምናው ከሌ አላለም ለአለም የመጣ መልእክት ነው። ለሁላችንም የሚሰራ ነው። የኢትዮጵያ ብሔራዊ ባንክ ለመሰል ፋይናንስ ተቋማት ይንቀሳቀሱ ዘንድ ፍቃድ ከሚሰጥባቸው መስፈርቶች አንዱ ያላቸው የተሰበሰበ ካፒታል መጠን ነው። 500 ሚሊዮን ብር የተሰበሰበ ካፒታል ማስመዝገብ ይኖርባችኋል። የጅራ ባንክ ከ1.1 ቢሊዮን ብር በላይ የተሰበሰበ ካፒታል ላይ መድረሱን አስተባባሪዎች ነግረውናል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ይህ የምትከታተሉት የጋቢና ቪኦኤ መሰናዷችንን ነው፣ ከአሜሪካ ድምጽ እየተላለፈ ነው የሚገኘው። አሁን ተከታዩ መሰናዶ የዘጋቢዎችን መስኮት ነው። ወደ ደቡብ ኢትዮጵያ እናመራለን። ከእናታቸው ኤች አይቪ ቫይረስ የተላለፈባቸው ያኔው ሕፃናት አሁን በወጣትነት ዕድሜ ክልል የሚገኙ ወጣቶች ለቫይረሱ የተሰጠው አነስተኛ ትኩረትና መዘናጋት ጉዳት እያደረሰ መሆኑን እየገለጹ ነው። በትንሹ ለአስራ አምስት ዓመታት ከቫይረሱ ጋር መኖራቸውን ተናግረው ጸረ ኤችአይቪ መድኃኒት መጠቀማቸው በሕይወት እንዲቆዩ እንዳገዛቸው ገልጸዋል። በዚህ ምክንያት ኑሯቸው ፈተናና ውጣ ውረድ የበዛበት እንደሆነም ለአሜሪካ ድምፅ ጋቢና ቪኦኤ ገልጸዋል። ዮናታን ዘብዴውስ ቀጣዩን ዘገባ ልከውልናል። ከቪኦኤ ጋር ቆይታ ያደረጉት እነዚህ ወጣቶች ለደህንነታቸውና ምስጢራቸው እንዲጠበቅ ሲሉ ስማቸው እንዲገለጽና ማንነታቸው እንዲጠቀስም አልፈለጉም። ወጣቶቹ ከህብረተሰቡ ከሚደርስባቸው መግለልና አድሎም ለተለያዩ ማህበራዊና ኢኮኖሚያዊ ጉዳት መዳረጋቸውን ተናግሯል። ላይፍ በጣም ከባድ ነው። በልጅነቴ ነው እናትና አባት የሚያጠቸው። እናቴንም አባቴንም አላቃቸውም በይ ያሳደገችኝ አክስቴ ናት እና አክስቴም ደግሞ ብዙ አልቆየችም። ወዲያው ነው ያረፈችው። ከዛ በኋላ የእሷ ልጆች ስር ወደኩኝ ልጆች ጋም ደግሞ አለመግባባት ነበረ፣ የመሬት ውርስ በሚል ጉዳይ ማለት ነው። ግን ኑሮ ሳይሆን አሁን እዛ እንደ ሀያ እየሰራ ነው። ሁለት ልጆች አሉ። የልጆችን ጨርቅ ሽንት እያጠብኩ ነው አሁንም ያለሁት። ቤተሰቦቻቸው በቫይረሱ ምክንያት በሞታቸው የቤተሰብ ፍቅር አለማግኘታቸውን፣ ትምህርታቸውን በኢኮኖሚ ችግር ምክንያት ማቋረጣቸውና የሚበሉትን ምግብ በሰዓት አለማግኘታቸው ከሚደርስባቸው ጉዳቶች ውስጥ መሆናቸውን ተናግሯል። ምግብ በሰዓቱ አይሰጠንም እዛ ቤት ውስጥ አይሰጠኝም እዛ ቤት ውስጥ የህብረተሰቡ ኤች አይቪ ቫይረስን በተመለከተ አሁንም የግንዛቤና የአስተሳሰብ ውስንነት እንዳለ ተናግረው እነርሱም የማግለልና መድሮ ችግር ሰለባ መሆናቸውን ገልጸዋል። እኔ እዚህ ጋር ወድጅ ውህ አይደለም ነው አደለ። እኔ ፈልግ ያመጡት ነገር አለ ከቤተሰብ ነው። ቤተሰብ እንኳን ሚረዳህን ነገር አይደለም። በአሁኑ ሰዓት ያለው ያ ቃል ኢቨን እኔ ቤት እናትና አባቴ ላይ ያለው ክፍተት እራሱ ይታወቀኛል። ማለትም አይረዳህም ጭራሽ ማለት ነው። መንግስትም በተጨባጭ ምሬት ላይ ያለውን እውነት አውቆም እየሰራ አይደለም ነው የሚሉት። በኤችአይቪ ኤድስ ዙሪያ የሚሰጡ ትምህርቶችም ራሳቸው የስነ ልቦና ጉዳት የሚያደርስባቸው እንደሆነም ጠቁመዋል። በግልጽ ማይታይ የሚሉት ነገር ግን ምንም እንደማንችልና መስራት እንደሚሳንን የተቀረጸው ሀሳብም አደገኛና የስነ ልቦና ጉዳት የሚያደርስብን ፈተና ነው ሲሉም ለቪኦኤ ተናግሏል። ሌላው ደግሞ የሚፈጠረው ኢሜጅ በጣም የተሳሳተ ነው። የምንማረው ትምህርቶቻችን ላይ ኔጌቲቭ ኢምፓክቶቹን ብቻ ነው እርግጥ ነው እነሱ ያሰቡት በፖዚቲቭ ጎኑ ነው፣ ሰዎች እንዳይጠቁ ነው፣ ምናልባትም ለማስፈራራት ብለው ግን ደግሞ ፖዚቲቭ የሆኑ ልጆች ላይ በጣም ከባድ ጉዳት አለው። ያን ሀሳብ ልመለስልህ ነው። መጽሐፎቻችን ላይ በምናይበት ጊዜ ሶሻል ኢምፓክት ኢኮኖሚክ ኢምፓክት ብሎ የሚዘረዝራቸው ነገሮች ኦኬ፣ እንዲህነኝ እንዲ የሚል ነገር ውስጥ ይቀጡታ ልጁ የደረስብን በሌሎች የኢትዮጵያን ህጻናት ላይ አይደርስ የሚሉ እነዚህ ወጣቶች ኤችአይቪ ኤድስ ቫይረስ ከእናት ወደ ልጅ እንዳይተላለፍ ሰፍር የብርብ እንዲደረግ ጥሪ አቅርበዋል። ከኋላ ኋላ ከተለያዩ አጋር ድርጅቶች ባገኙት ድጋፍና ክትትል ትምህርታቸውን በመከታተል ላይ መሆናቸውን ገልጠው ማሳካት የሚፈልጉት ራእይ እንዳላቸውና ለሀገሪቱ የበኩላቸውን አስተዋጽኦ ማበርከት እንደሚፈልጉም ተናግሯል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ በክልሉና በሀገር አቀፍ ደረጃ የኤች አይ ቪ ቫይረስ ጫና ዘጠና በመቶ መቀነስ የተቻለ ሲሆን ስርጭቱም በደቡብ ክልል ዜሮ ነጥብ አራት በመቶ መሆኑን ተናግሯል። ስድስት መቶ ሀምሳ ሺህ ኢትዮጵያውያን ኤች አይ ቪ ቫይረስ በደማቸው የሚኖሩ ሲሆን ሰባ ሺህ የሚሆኑ ዜጎች ደግሞ በደቡብ ክልል ይገኛሉ ያሉትም ከዚህም ውስጥ ተመርምረው ራሳቸውን ያወቁ አርባ አንድ ሺ ብቻ መሆናቸውም ተናግሯል። ከቅርብ ዓመታት ወዲህ እየታየ ባለው መቀዛቀዝና መዘናጋት የተነሳ የስርጭት መጠኑም ከተጠቀሰው አሃዝ ዝቅ ማድረግ አልተቻለም ነው ያሉትም። በአሁኑ ወቅት የኤች አይ ቪ ኤድስ ጉዳይ አካቶ ያለመስራትና ከዚህ ጋር የተያያዙ ስራዎች መዳከም የተስተዋለ እንደሚገኝ ያስረዱት አቶ አቅናው ለዚህም የሁሉም ባልድርሻ አካላት ርብርብ እንደሚያስፈልግ ነው የተናገሩት። ችግሩን ተረድተን ለችግሩ ምላሽ የመስጠት አቅም መፍጠር ከቻለን ከቆምንበት መውጣት እንችላለን። ስለዚህ ይህንን ታሳቢ ያደረገ እንቅስቃሴ ማድረግ ከዚህ በኋላ ስለሚጠበቅ ነው ዓለም አቀፍ የኤች አይ ቪ ኤድስ ቀን ማህበረሰብ የለውጥ አቅም ነው በሚል በደቡብ ክልል ሐዋሳ ከተማ ትናንትናና ዛሬ በተለያዩ ዝግጅቶች ተከብሯል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን። አሁን ተከታዩ መሰናዶ እናንተን የምንጠይቅበት ሰዓት ነው። ስለ ፖለቲካ ትግል ሆነ የአገር መሰራረት በነጻነት ስለመኖር፣ እንዲሁም የምርጫ ሲነሳ ዴሞክራሲ የሚለውን ጽንሰ ሀሳብ ተደጋግሞ ይነሳል። ሜሪያም ዌብስተር ዲክሽነሪ ዴሞክራሲን በህዝብ የተመሰረተ መንግስት፣ በተለይ ደግሞ የብዙሀን አመራር ሲል ይተረጉመዋል። እስቲ እናንተን እንጠይቃችሁ። ዴሞክራሲ ሲባል ምን ትረዳላችሁ? ኤደናቴን ጥያቄ አነሳችው። ምረት ገጁ ይባላለ ዲሞክራሲ ሲባል የምረዳው ራሱን የማስተዳደር ማለት ይመስለኛል። ማለት በብዙ መንገድ ልረዳማ ተረጉመው እንችላለን፣ ግን ራሱን ማስተዳደር መቻል፣ መብት መኖር መቻል፣ የተሰጠንን ነገር መጠቀም መቻል ማለት ይዘን ንቸ እንኳን የሰጠችንን ነገር መኖር መቻል፣ ያንን እንኳን አለመከልከል። ከዛ በተጨማሪ ደግሞ ሰዎች ስለሆነ ብቻ የምንፈልጋቸውን ነገሮች መኖር መቻል፣ የምናስበው መኖር መቻል፣ የምናስበው ማድረግ ነፃነት ግዴታ ከሌለው ልክ በዛው ልክ ሰዎች ማስጠፋ ይችላል። ግን ቤታችንን እስካወቅንና የሚጠበቅብንን እስከተገበርን ድረስ እንደኔ መኖር መብት ያላቸውን ሰዎች መብት እስካልነካ ድረስ ነው። እኔ ልክ መኖር እንደምፈልገው ወይም ማሰብ መኖር እንደምፈልገው እንደዛው መኖር የሚፈልጉና መኖር ያለባቸውን ሰዎች ሕይወታቸውንና ማንነታቸውን፣ ሀሳባቸውን ያለ ፈቃዳቸው ያለ ፍላጎታቸው እስካልነካው ድረስ ማለት ነው። እኔ ዳዊት ፍቅሬ ይባላል። ጅማ ዩኒቨርሲቲ ውስጠኛ ተማሪ ነኝ። ዲሞክራሲ ማለት እኔ ኖርማሊ የዲክሽነሪ እንትን ሳይሆን እንደ ሀገር ውስጥ ዲሞክራሲ አለ የሚባለው ወይም ኖረ የሚባለው ኢትዮጵያን ብናነሳ የተለያየ አይነት ብሔር እና የተለያየ አይነት ቋንቋዎች የሚኖሩበት ነው እና የሁሉንም በመቻቻል በመከባበር መኖር ሲቻል ዲሞክራሲ ሰፍሟል ማለት እንችላለን ብዬ አስባለሁ። ሰው የራሱን መብቶች ይኑሩታል እና ዲሞክራሲ የሚባለው ደግሞ ህገ መንግስት ወይም ደግሞ የሆነ ሀገር ሊሰጠን የሚገባ ነገር ነው። አሁን ለምሳሌ ኢትዮጵያ ውስጥ ዲሞክራሲ ይኖራል ብለን የምናስበው ገዢ ፓርቲ ወይም የሚገዛው ለእኛ የሚሰጠን የተለያዩ ነገሮች ነው ይችላል። ለምሳሌ አሁን የመኖር መብት፣ የመናገር መብት፣ ራስን በራስ የማስተዳደር መብት እና የተለያዩ ራሳችንን በራሳችን እንድንማራ ሲፈቅድልን የራሳችንን ቋንቋ እንድንናገር የምንፈልገውን አይነት ትምህርት እንድንማር ክላስ ደግሞ ከሰዎች ጋር ደግሞ እኛ በፈለግነው ኮሚኒኬት ማድረግ ስንችል የሚወጡ ደግሞ ሕጎችን አክብረን በዛ ህግ መሰረት መኖር ስንችል ዲሞክራሲ ይኖራል ብዬ አስባለሁ። ሰላም ስሳ እባላለሁ። አምስተኛ ዓመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ነኝ። እንደ ህግ ተማሪነት ደግሞ ዲሞክራሲ ከልጅነት ጀምሮ በሲቪክ ክላሲ ኮርቶት ይሰጥናል። ግን ከአኗኗራች የተነሳ ብዙ አይነት ደስሚሽኖች ሊኖሩ ይችላሉ። ለእኔ ዲሞክራሲ ማለት መብቶች አሉ ሁለቱም መብቶቻችንም ደግሞ በግዴታዎች የተገደቡ ናቸው። መብት እንችላለን፣ የሌላውን መርገጥ እንችላለን ወይም የሌላውን ኢግኖር ማድረግ እንችላለን የሚል ደፊኒሽን ይኖረዋል ብዬ አላ ገደቡ እኔ የተሰጠን ያህል ሌሎችም እንደተሰጣቸው ኮንሲደር ማድረግ እንዳለብን ነው ያው ሳሌ የመናገር መብት ስንል የሌላውን የማስቀየም ወይም መብትን የመርገጥ ማለት አይደለም። የሚያ መብት የእኛ የመናገር መብት ማለት ሀሳባችን የመግለጽ ነው። የኛ ሀሳብ ደግሞ የሌላውን ሀሳብ የሚሸፍን መሆን የለበትም። እንደዛ ነው የምንረዳው። ስለሰጣችሁን አስተያየት ሁላችሁንም እናመሰግናለን። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ shake it shake it shake it shake it shake it shake it ቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አድቪ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪ በመጠቀም አድርሱን። አድማጮቻችን፣ የዛሬው የጋቢና ቪዮ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብረናቸው የቆየ ነው ጽዮን ግርማና ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር እስካሁን ድረስ ያገዘን ሞክቤል ያቤሮን የስርጭት መሀንዲሱም አብሮን አምሽቷል። በጀመርነው ሙዚቃ እነርሰናበታችኋለን መልካም ምሽት። I'm not sure that you're not here. I'm not sure that you're not here. I'm not sure that you're you're not here. I'm not Con Radio sento Americati